ትኩረት በአፍሪካ። የግብፅ የውጭ ጉዳይ ሚኒስትር ሳሜ ሹኩሪ ከአንድ ወር በፊት ነበር ኢትዮጵያ ሁለተኛውን ዙር የታላቁን የህዳሴ ግድብ ሙሌት ብታካሂድ አገራቸው ላይ የሚያስከትለው አሉታዊ ተጽዕኖ የለም ሲሉ ለዜጎቻቸው ያረጋገጡት። ሚኒስትሩ ግብፃውያን የውሃ እጥረት ያጋጥመናል የሚል ስጋት እንዳይኖራቸውም በአስዋን ግድብ አስተማማኝና በቂ የውሃ ክምችት እንዳለም ነበር የተናገሩት። ሆኖም ከዚያ ወዲህ ከግብጽ የሚወጡ ዘገቦች ከሙሌቱ ጋር በተገናኘ አሁንም ግብጽ ከፍተኛ ስጋት እንዳላት ያመለክታሉ። ሱዳንን ከጎኗ ማሰለፏ የቀናት ግብጽ ኢትዮጵያ ላይ የምታሳርፈውን ጫና አጠናክራለች። ባሳለፍነው ሳምንትም ሁለቱ ሀገራት በጋራ ባወጡት መግለጫ ኢትዮጵያ ግድቡን አስመልክቶ በያዘችው ፖሊሲ መጽናቷ የሚያስከትለውን አደጋ ተመልክቶ ዓለም አቀፉ ማህበረሰብ ቀውሱን ለማርገብ ጣልቃ እንዲገባ ጥሪ አቅርበዋል። የግብጽ ባለስልጣናት ግድቡን አስመልክተው የሚሰጡት የተጣረሰ አስተያየት እንዳለ ሆኖ በአሁኑ ወቅት ግብጽ በድጋሚ የዓለም አቀፉ ማህበረሰብ ጣልቃ ገብነት ለመጋበዝ ምን አነሳሳት? በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነት መምህር እንዲሁም የአባይ ውሃ ጉዳይ ተመራማሪ ዶክተር ያዕቆብ አርሳኖ እንደ አዲስ በዚህ ሳምንት ለሚታየው ግፊት ይህን ይጠረጥራሉ። እንደምጠረጥረው አሁን አሜሪካና ምዕራብ አውሮፓ ሀገሮች በዚህ በትግራይ ጉዳይ ኢትዮጵያ ላይ ግፊት በመጨመራቸው ይሄንኑ ተዳብለው ምናልባት አንዳንድ አዳዲስ ጥቅም እናገኛለን ብለው አስበው ይሆናል እንጂ ከሁን በፊት የሚጠይቋቸው ጥያቄዎች የተመለሱ ወይም ውይይት ላይ ያሉ ናቸው እንጂ አዲስ ነገር መሬት ላይ ወርዶ የለም። የሳቸውን ሀሳብ በሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንቲስት የሆኑት ዶክተር ጌታቸው መታፈሪያም ይጋሩታል። አንደኛ ከውጭና ከውስጥ በተከባበረ መልኩ ይህ ኢትዮጵያ ተዳክማለች ምክንያቱም በየአቅጣጫው የእርስ በርስ ግጭቶች ስላሉ እና ኢትዮጵያ አሁን ተዳክማለች። ቀደም ብሎም ይህን ቤት ስራቸው ሲሰሩ ነበረ። ኢትዮጵያ በዚህ ሁኔታ እንድትሆን እና ያ ሁኔታውን አመቺ ጊዜ ፈጥሮልናል በማለት ይሄንን ሁኔታ በመጠቀም ነው። ሁለተኛም ደግሞ ያው ከውጭ ሀገር በተለይ ከምዕራቡ ሀገር ግዛቶች እርዳታ እናገኛለን፣ አይዞሽ ብለውናል በማለት በአሁኑ ጊዜ የግድቡ ሁኔታ ትኩረትን የሳበ ይመስለኛል። ኢትዮጵያ በአባይ ወንዝ ላይ ለሀይል ማመንጫልነት ይውላል በሚል የምትገነባው ግድብ ከሶስቱ ሀገራት በተውጣጡ ባለሙያዎች ተጠንቶ አሉታዊ ተፅዕኖ እዚህ ግባ የሚባል እንዳልሆነ መገለጹ ይታወሳል። በጎርጎሮሳይ 2015 ዓ ም መጋቢት 23 በኢትዮጵያ ሱዳንና ግብጽ የተፈረመው ባለ 10 ነጥብ የመግባቢያ ሰነድም ትብብሩ በሶስቱ ሀገራት የጋራ መረዳት ፍላጎት መልካም ሀሳብ ጥቅምና ዓለም አቀፍ ሕጎችን መመሪያ አድርጎ የተደረሰበት መሆኑ ተገልጿል። የአባይ ውሃ ጉዳይ ተመራማሪው ዶክተር ያዕቆብ አርሳኑ እንደሚሉትም ኢትዮጵያ አምና ያደረገችውም ዘንድሮም ሆነ ለወደፊት የምታካሄደው የግድቡ ሙሌት በጎርጎሮሳዊ 2018 ዓ.ም የሶስቱም ሀገራት ብሔራዊ ገለልተኛ ሳይንሳዊ ተመራማሪ ቡድን በአንድ ላይ ተቀምጦ ሙሌቱን፣ እንዲሁም በሙሌቱ ሂደት ምናልባት ሊያጋጥሙ ይችላሉ የሚባሉ ነገሮችን ታሳቢ በማድረግ ባቀረበው ሀሳብና ባደረገው ስምምነት መሰረት ነው። ይህም ማለት ኢትዮጵያ ከአራት እስከ ሰባት አመት ባለው ጊዜ ውስጥ ለኢትዮጵያን እጅግ በጣም ሊያገዳ ይችላል ታችኞቹንም ሀገሮች በውሃ ፍሰት ምንም አይነት ስጋት ላይ ሊጥላቸው አይችልም በሚል ሚዛን የተወሰደ የጥናት ውጤት በሱ ላይ ተመስቶ ነው አሁን ግድቡ እየተሞላ ያለ። በሌላ በኩል እንግዲህ ቀደም ሲል ግብጾች በኋላም ሱዳን ተዳብላበት ግድቡ ሲሆን ሲሆን እንዳይሰራ ግንባታው እንዳይቀጥል ከተገነባም የግድቡ ሙሌት እንዲስተጓጎል የራሳቸውንም ሆነ ሌሎችን አጋሮቻችን ናቸው የሚሏቸውን ሀገሮችና ኃይላት ድጋፍ በመጠየቅ ጥረት ሲያደርጉ ቆይተዋል። እናም ለአቋም ለውጥ የሚያበቃ አዲስ ነገር የለም ነው የሚሉት ባለሙያው። ግብጽ የአባይ ግድብን ሙሌት ለማስቆም የምታደርገው ጥረት የዓለም አቀፉ ማህበረሰብ ጫና በመጋበዝ ብቻ አላበቃም። በኢትዮጵያ አጎራባች ሀገራት እንደ ጅቡቲና ኬንያ እንዲሁም ዩጋንዳ በመዝለቅም ወታደራዊ ትብብርን ጨምሮ የተለያዩ ውሎችን ስትፈራረም ይታያል። ኢትዮጵያም በዚህ ረገድ ባለፉት ቀናት ከሱዳን፣ ከደቡብ ሱዳን፣ ከጅቡቲ እንዲሁም ዩጋንዳ ጋር ውጤታማ የተባሉ ውይይቶችንና ስምምነቶችን ማድረጓን የውሃ መስኖና ኢነርጂ ሚኒስትር ኢንጂነር ዶክተር ስለሺ በቀለ በትዊተር ገጻቸው አመላክተዋል። እሳቸው እንደገለጹት የዩጋንዳው ፕሬዚደንት ዩዌሪ ሙሴቪኒ የአባይ ተፋሰስ ሀገራት የሚገኙበት ጉባኤ ተጠርቶ የየሀገራቱ መሪዎች ማከራከራቸው በቀጠለው ጉዳዮች ላይ መመሪያ መስጠት እንዲችሉም ሀሳብ አቅርበዋል። ቀደም ሲልም የተፋሰሱ ሀገራት በተገኙበት ውይይት ኢትዮጵያ የምትገነባው ግድብ አሉታዊ ተጽዕኖ እንደሌለው መመላከቱ ግብፅን አላስደሰተም ነበር። አሁን ግብፅ ትብብራቸውን የምትፈልገው የኢትዮጵያ የቅርብ ጎረቤት ሀገራት እስከምን ድረስ ተጽዕኖ ማሳረፍ ይችላሉ ብሎ መገመት ይቻል ይሆን? ዶክተር ያዕቆብ ጎረቤት ሀገሮችን እየዞሩ ኢትዮጵያ ላይ ምናልባት ተጨማሪ ጫና እንዲፈጠር እያደረጉ ነው የተባለው? አዎ፣ ይሰማል። እናጋምጣለን። ግን ጎረቤት ሀገሮች እኮ የኢትዮጵያን ወዳጆች ናቸው። በመሰረቱ ግብፅ ጎረቤት ሀገሮችን እንደው በፈለገችበት መንገድ እያንቀሳቀሰች በኢትዮጵያ ላይ የሚታዘምት መሆን ያለባት አይመስለኝም። ጎረቤት ሀገሮች እንዲሆኑ የኢትዮጵያ መቆየ ወዳጅነትና ዘላቂ ጉርብትናን ትተው በሕግም በአግባብም በብሔራዊ ጥቅማቸው አንጻር ሊጎዳ የሚችለውን አቅጣጫ የግብፅን ምክርና ፍላጎት ተከትሎ የሚሄዱም አይመስለኝም። አንድ ሌላ ነጥብ ላንሳ እዚህ ጋር፣ እንደው ግብጽ በአፍሪቃ ሀገራት አደራዳሪነት የሚካሄደው ውይይት ያረካት አትመስልም። ሱዳንም አሁን እሷን እየተከተለች ነው። በአፍሪቃ መፍትሄ ላይ አለመተማመናቸው ለምን ይሆን? ለምንድን ነው ያለም አቀፉን ህብረተሰብ ጫና የፈለጉት? እንደው በእርሶ ግምት እንግዲህ ሁለቱ ነገር ነው እንደሚመስለኝ። አንደኛ የአፍሪካ ህብረት የግብጽ መሳሪያ እንዲሆን ግብጽ የምትፈልገውን አፍሪካ ህብረት እንዲፈጽምላቸው ይፈልጋል። አፍሪካ ህብረት የተቀበለው ኃላፊነት ሶስቱን ሀገሮች በሚደራደሩበት ጊዜ ለማመቻቸት ነው እንጂ አፍሪካ ህብረት ዳኝነትም አደራዳሪነትም እና ሊጫወት አይደለም ስምምነት የተዘረገው እንግዲህ የአፍሪካ ህብረት አመቻችነት ረግጠው ሌላ ቦታ እንሄዳለን ብለው ማሰባቸው ቅድም እንዳልኩት አሁን ዩናይትድ ስቴትስና አንዳንድ ምዕራብ ሀገሮች ወ የአውሮፓ ህብረት እንግዲህ በኢትዮጵያ ላይ ስምም ኢትዮጵያ ያለው ሁኔታ ምክንያት ሰበር በማድረግ የሚያደርጉትን ጫና በተጓዳኝ ለመጠቀምና የእነሱን ድጋፍ በዚህም ለማግኘት ፍላጎት ስላላቸው ይመስለኛል። ዞሮ ዞሮ ይላሉ ዶክተር ያቆብ የግድቡ ጉዳይ ድርድር በኢትዮጵያ በሱዳንና በግብፅ መካከል ሊደረግ የሚገባ ነው። እስካሁንም ሲደረግ የቆየው ይኸው ነው። የግብፅ የምዕራባውያንን ጫና መሻቷም ሆነ በጎረቤት ሀገራት አካባቢ ትብብር ለመፈለግ መንቀሳቀሷ ኢትዮጵያ በአባይ ላይ ከምትገነባው ግድብ ጋር የተገናኘ እውነተኛ የስጋት መነሻ የለውምም ባይ ናቸው። ግድቡ የኢትዮጵያ መሆኑን ያውቃሉ። ከመጀመሪያው ጀምሮ ከአሁን በፊት የደረጉት ስምምነቶችም ውይይቶችም ይሄንን የካዱ አይደሉም፣ ሊካዱም አይችልም። ግድቡ ግብፅንና ሱዳንን በሚጎዳ መንገድ እየተሞላ አለመሆኑን ሶስቱ ሀገር ሳይንቲስቶች ያረጋገጡት ጉዳይ ነው። ይህ ደግሞ በሰነድ በደም ቁልጭ ብሎ የተቀመጠ ነው። ከዚህም አስቀድመው ግድቡ እንዴት እንደሚሞላ፣ እንዴት እንደሚስተዳደር በዚህ በበዛ ላይ ስምምነት ተደርጓል። እነዚህ ሁሉ መልካም አካሄዶች መሰረታዊ ሶስቱን ሀገሮች መልካም ትብብር እና የጋራ ጥቅም የሚያበጅ መንገድን ጥሎ መሄድ እና የራሳቸውን ሀሳብ ብቻ ለመጫን መፈለግ ግድቡ እንዳይሰራ ከተሰራም እንዲስተጓጎል ከመፈለግ እየተነሳ ነው። ግን ዞሮ ዞሮ በጂኦፖለቲካው አንጻር ኢትዮጵያ ዘላቂ የሆነ የውሃ ልማቷን ተጠቅማ በግብፅ እና በሱዳን ላይ ጫና ልትፈጥር ትችላለች፣ ውሃን እንደ ሌቨሬጅ ልትጠቀም ትችላለች ብለውም በመስጋት ነው። እሱ ደግሞ መሰረት የሌለው ነገር ነው፣ ያልታሰበም ያልታቀደም ነገር ነው። በኢትዮጵያ በኩል ይመስለኛል እንግዲህ ሲከታተለው ቆይቻለሁ። ተመራማሪው ምንም እንኳን ተመራማሪው ሄም ቢሉም ጥቂት የማይባሉ ዓለም አቀፍ መገናኛ ብዙሀን የግብፅን ስጋት የሚያስተጋቡ ትንተናዎችን ሲሰጡ ይታያል። አንዳንዶች አልፈው ተርፈውም የሕዳሴ ግድቡ ምን ያህል ኪውቢክ ሜትር ውሃ ሊይዝ እንደሚችል ያ ደግሞ ለግብፅ ምን ማለት እንደሆነ ቁጥሮችን በመደርደር ያብራራሉ። እንዲህ ያሉት ዘገባዎች በምዕራቡ ዓለም ተነባቢነት ባላቸው የዜና አውታሮች መቅረብ ግብጽ የምትፈልገውን ድጋፍ ለመጋበዝ የመርዳት አዝማሚያ እንደሚንጸባረቅበት ነው ተመራማሪው ያመላከቱት። እንግዲህ ምንድን ነው ቀድምም እንዳነሳሁት ነው፣ ለግብጽ የሚወግኑ ሚዲያዎች እና ወገኖች ስለ ግድቡ ትክክለኛ እና ሳይንሳዊ የሆነ ተጽህኖ ሳይሆን ኢትዮጵያ ላይ በሌላ ሰበብ ሌላ ሁኔታ ያላቸውን አቋም እና ፍላጎት የሚገልጹ እና በዛም ሰበብ ተጨማሪ ጫና በኢትዮጵያ ላይ እንዲፈጠር ከሚፈለግ አቅጣጫ የሚመጣ ይመስለኛል እንጂ ግድቡ ኢትዮጵያን ጠቅሞ ሱዳንን እና ግብፅን በከፋ ሁኔታ እንደማይጎዳ ሲሆን ሲሆን የሚጠቅማቸው ሁሉ መሆኑን በጣም በርካታ ሰነዶች ካሁን በፊት ቀርበው አንድ መቶ ሀምሳ ሶስት የግድቡ ዲዛይን እና አሰራር ለዓለም አቀፍ ኢንዲፐንደንት ፓኔል ኦፍ ኤክስፐርቶች ቀርበው በእነሱም ተመርምረው ግብፅንና ሱዳንን የማይጎዳ ለመሆኑ መግለጫ ወጥቶበታል። አሁን ሁሉ ሰነድ እያለ የሁሉ ሳይንሳዊ ስራ እያለ የሁሉ ዲዛይን እና ግድቡን በጥሩ ሁኔታ እየተሰራ መሆኑን የሚገልጹ ኢንዲፐንደንት የሆኑ የሶስቱም ሀገር ሳይንቲስቶች ያጠሉ ፣ ሶስቱም መንግስታት ቆጭ ብሎ ተደራድሮ ያደረጓቸው ስምምነቶችና መልካም ግንኙነት አጫጫ ሁሉ እያለ አሁን እንደ አዲስ የማስተጓጓያ ጊዜና ሁኔታ አግኝተናል ተብሎ በሶስተኛ ወገንም በሚባሉትም ሆነ በግብጽ በኩል የሚጻፉ ጉዳዮች እኔ እንደሚመስለኝ መሰረታቸው እውነተኛ ሳይሆን ወገናዊና በአሁን ባለው ሁኔታ ኦፖርቹኒስቲክ የሆነ ግብጽን ለመጥቀም ኢትዮጵያን ለመጉዳት የታሰበ ነገር ይመስለኛል። ከአባይ ግድብ ጋር በተገናኘ በተፋሰሱ ሀገራት መካከል ከትብብር ውጪ ሌላ አማራጭ ሰላምን ሊያሳጣ እንደሚችል የሚናገሩ ጥቂት አይደሉም። በአባይ ወንዝ ላይ የሚካሄደው የግድብ ግንባታ በአካባቢው ሀገራት ሰላምና ደህንነት ላይ የሚኖረውን አንድምታ በሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንቲስት የሆኑት ዶክተር ጌታቸው መታፈሪያ በሁለት መንገድ ይመለከቱታል። አንደኛ፣ በእነዚህ ሀገራት መካከል ትብብር ካለ ይሄንን ውሃ ለሀገራቸው ደህንነት ድህነትን ለመቀነስ የተዛባ የአየር ሁኔታውን ደግሞ ለመለወጥ ይህ እንግዲህ በአንዱ ጎኑ ሁላቸውም በመልካም ዓይን አይተው ሁላችንም ከዚህ ጥቅም እናትርፍ ብለው ከተነሱ ነው። በአንጻሩ ደግሞ በመካከላቸው ትብብር ከሌለ ይህ ደግሞ የቆየ ጠብም ስለነበረ ወይም ግብጽ ጋርም ሽኩቻ ስለነበረ ወይም ግብጽን በጥሩ ዓይን ስለማታያት ትብብር ከሌለ የዘለዓለም የጠብ ምንጭ ይሆናል። ሰጥታ በአካባቢው ሊፈጠር አይችልም እና በዚህ ሁኔታ ደግሞ ባልተረጋጋ ሁኔታ ደግሞ አገራት ወደፊት ሊቀጥሉ አይችሉም። የግብፁ ፕሬዝደንት አብደል ፈታህ አልሲሲ በቅርቡ ከግድቡ ጋር በተገናኘ ለዜጎቻቸው ባደረጉት ንግግር ኢትዮጵያውያን ወንድሞቻችን ሊገነዘቡት የሚገባው የግብጽ ድርሻ ከሆነው ከአባይ ጠብታ ውሃ ቢነካ ሁሉም አማራጭ በጠረጴዛው ላይ እንዳለ ነው ማለታቸው ተሰምቷል። ግብጽ ከሱዳን ጦር ኃይል ጋር በመተባበርም የጦር ልምምድ የማድረጓ ዜና ተደጋግሞ ይነገራል። የካይሮ ዳርዳርታ ወደ ኃይል እርምጃ የሚያመራ ይሆን? እንግዲህ ሰው የምንመስለች ሁሉም ነገር በእጃችን በጠረጴዛችን አለኮ የተባ ገና ግድቡ ሲጀመር ጀምሮ መሐመድ ሙርሲ ያሉት ይህንንም ነው። ከዛም በኋላ ፕሬዚዳንት አልሲሲም ሲሉ የነበረው ይሄንን ነው። ሌሎች ባለስልጣኖችም ይሄንኑ ነው። በመሰረቱ በውሃ ላይ ጦርነት ማንሳት ማለት እጅግ በጣም ጤል የሆነ የተሳሳተ አካሄድ ነው። ውሃ የስምምነት የጋራ ጥቅም፣ የጋራ ልማት፣ የወዳጅነት የትብብር መድረክ ነው። ስለዚህ ይሄንን አስቦትም ከሆነ ሀሳባቸው፣ የምርም ከሆነ ሀሳባቸው የሚቀይሩ ይሻል ይመስለኛል። የሚያደርጉ ከሆነ ጦርነቱ እንግዲህ የአንድ ወገን ጎጂ ሳይሆን የሁለትም የሌላም የሶስተኛን ወገን የሚጎዳ ሊሆን ይችላል። የአባይ ውሃ ተመራማሪው ዶክተር ያዕቆብ አርሳኖ እንደሚሉት የአባይ ግድብ እንኳን ኢትዮጵያን ግብጽና ሱዳንንም በሚገባ የሚጠቅም መሆኑ በመረጃ የተደገፈ እውነታ ነው። እንደሳቸው እምነትም ይህን ከብዙ ግድቦች የተሻለ አገልግሎትና ጥራት ያለው የህዳሴ ግድብን በዚህ ሰዓት መቃወም ማለት በሀገሪቱ ላይ ደባ መፈጸም ነው። አድማጮች፣ ማብራሪያ በመስጠት የተባበሩንም በማመስገን ከሰሞኑ ግብፅና ሱዳን እንደ አዲስ በአባይ ግድብ ላይ የጀመሩትን የዓለም አቀፍ ጫና ግብዣ የቃኘው የዕለቱ ትኩረት በአፍሪቃ በዚሁ አበቃ። መልካም የሳምንት መጨረሻ። ጤና ይስጥልኝ።